ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። እንደምናመሻችሁ ሰላም። በምሽቱ ዝግጅት የኢትዮጵያው ጠቅላይ ሚኒስትር በሰሜን አሜሪካ ያደረጉትን ጉብኝት አጠናቀው አዲስ አበባ ሲገቡ ጉዟቸው የተሳካ እንደነበር ተናግረዋል። በአማራ ክልል ደግሞ እሁድ እለት ዘርን ያማከለ ጥቃት ተፈጽሞ ሶስት ሰዎች ተገድለው ሌላ አንድ ሰው ላይ ከባድ ጉዳት እንደደረሰ የክልሉ መንግስትና ለደህንነታቸው የሰጉ የአይን ምስክሮች ተናግረዋል። ሶስት ሰዎችም በድንጋይ ቀጥቅጠው ገደሏቸው። አገዳደሉ እጅግ የሚዘገንን ነበር። እኔ በሕይወቴ እንደዚህ አይነት ሰቅጣጭ ግድያ ይቻላቅም በሌላ ዘገባችን አንጋፋው የመድረክ ሰው ፈቃዱ ተክለማርያም ማረፉን ተከትሎ የኪነት ስራዎቹን እና አብረውት ከሰሩ አርቲስቶች አንደበት እንሰማለን። እጅህን ስታለኝ ፈረንጅ እጅ ተይዞ ሊወሰኝ ምን እጅ አለው የሳት ስድፍ አያውቅን ክንዴ ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የተቃዋሚ ፓርቲ መሪ በኮንጎ ዣን ፒየር ቤምባ በሀገሪቱ በሚካሄደው ፕሬዝዳንታዊ ምርጫ ለፕሬዚዳንታዊ ውድድር ለመመዝገብ ዛሬ ወደ ኮንጎ ዴሞክራሲያዊ ሪፐብሊክ ተመልሰዋል። ቤምባ በመዲናይቱ ኪንሻሳ የገቡት በግልጀት አውሮፕላን ሲሆን የኮንጎ ነጻ ውጪ ንቅናቄ የተባለ ፓርቲያቸው አባላት የሚገኙባቸው በብዙ ሺዎች የሚቆጠሩ ደጋፊዎቻቸው ዛሬ ተቀብለዋቸዋል። በቤልጅየም ተይዘው በጦርነት ወንጀል ክስ በዓለም አቀፍ የወንጀል ችሎት ከቀረቡ በኋላ ለአስር ዓመታት ታስረው ነበር። ቤምባ የ18 ዓመታት እስራት ተፈርዶባቸውም ነበር። ይሁንና ከክሱ ንጹሕ ነኝ ሲሉ ቆይተዋል። የዓለም አቀፍ ችሎት የይግባኝ ዳኞች በቤምባ ላይ የቀረበውን የግድያና ያስገድደው መድፈር እንደዚሁም ወታደሮቻቸው በጎረቤት አገር ማዕከላዊ አፍሪካ ሪፐብሊክ ፈጸሙት የተባለውን ወንጀል መሰረዛቸው ይታወሳል። ከዚሁ ከኮንጎ ሳንወጣ በኮንጎ ዲሞክራሲያዊ ሪፐብሊክ ሰሜን ምስራቅ ክፍል ክፍል አራት በኢቦላ ቫይረስ የተያዙ ሰዎች መኖራቸውን ባለስልጣኖች ዛሬ አስታውቀዋል። የሰሜን ኪቡ ክፍለ ሀገር አስተዳዳሪ ጁሊያን ፓሉኩ ስለ ኢቦላ ማግባት ያስተዋወቁት በትዊተር ነው። የኮንጎና የተባበሩት መንግስታት ድርጅት የጤና ጥበቃ ባለስልጣኖች በሀገሪቱ ሰሜን ምስራቅ ክፍል ገብቶ ሰላሳ ሶስት ሰዎች ከሞቱ በኋላ በሽታውን እንደተቆጣጠሩ ሲገልጹ ከገለጹ ሳምንት በኋላ ሌላ ኢቦላ መታየቱን ነው በትዊተር ያስታወቁት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በዚህ በያዝነው ሳምንት ሲንጋፖር ውስጥ ከእስያ አገሮች አቻዎቻቸው ጋር ተገናኝተው እንደሚነጋገሩ ይጠበቃል። የትራምፕ አስተዳደር ነፃን ክፍት የኢንዶ ፓስፊክ ራይን ለማሳመን ጥረት ያደርጋሉ ተብሏል። ይሁንና በሰሜን ኮሪያ ላይ ያለው ስጋት ዋናውን የውይይት ቦታ ሊይዝ ይችላል ተብሎ ይታመናል። የምስራቅ ኤሽያ ሀገሮች የውጭ ጉዳይ ሚኒስትሮች በሚያካሂዱት ጉባኤ ፖምፔዮ በክልሉ እጅግ ወሳኝ ነው ስለሚባለው የጸጥታ ጉዳይ ከ17 የውጭ ጉዳይ ሚኒስትሮች ጋር ተገናኝተው ይነጋገራሉ። ሰሜን ኮሪያ ደቅናለች ስለሚባለው የኒውክሌር መርሃ ግብርም ይወያያሉ። በደቡብ ቻይና ባህር ስላሉ ችግሮች፣ በሚያንማር ስለተከሰተው የሮሂንጋ ቀውስም እንደሚነጋገሩ ታውቋል። በመጨረሻም ሰሜን ኮሪያ ባለፈው ሳምንት ለዩናይትድ ስቴትስ ያቀረበችው 55 የሰዎች ቅሪተ አካል ጭነት ዛሬ በደቡብ ኮሪያ በተደረገ ስነስርዓት ወደ ዩናይትድ ስቴትስ ግዛት ሀዋይ ከመብረሩ በፊት ወደ አሜሪካ አውሮፕላን ተሸጋግሯል። የሰዎቹ ቅሪተ አካል ሀዋይ ሲገባ በሚደረገው ስነስርዓት ደግሞ ምክትል ፕሬዚዳንት ማይክ ፔንስ ይገኛሉ። የማይክ ፔንስ አባት በኮሪያ ጦርነት የተዋጉ አርበኛ ናቸው። በደቡብ ኮሪያ ኦሳን የአውሮፕናል ሰፈር በተደረገው ስነ ስርዓት ኮሪያ ያለው የዩናይትድ ስቴትስ ወታደራዊ ኃይል አዛዥ ጄኔራል ቪንሰንት ብሮክስ በጦርነት የሞቱትንና የጦርነት እስረኞችን ወደ ሀገራቸው ስለመመለሱ ተግባር ንግግር አድርገዋል። ለዛሬ ያዝነላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆነው የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን አሜሪካ ያደረጉትን ጉብኝት አጠናቀው አዲስ አበባ ሲገቡ ጉዟቸው እየተሳካ እንደነበረ ተናግረዋል። በሰሜን አሜሪካ ከኢትዮጵያውያን ወገኖቻችን ጋር ለመገናኘት የነበረው የረዥም ጊዜ እቅድ ተሳክቶ የተሳካ ቆይታ አድርገን ተመልሰናል። በቆይታችን ዋነኛው ግብ የነበረው በኢትዮጵያ መካከል የነበረው የጥላቻውን ግንብ አፍርሶ የፍቅርና የሚያቀራርብ ድልድይ መገንባት የሚል ነበር። በዚሁም መሰረት በሰሜን አሜሪካ ያሉ ኢትዮጵያውያን ግንቡን ለማፍረስ በነበራቸው ቁርጠኝነትና ልባዊ ፍላጎት እኛ እዚያ ከመድረሳችን በፊት መዶሻ አዘጋጅተው በከፍተኛ ጉጉት ይጠበቁን ስለነበር በኢስት ኮስት በዋሽንግተን ዲሲ የመጀመሪያውን ግድግዳ ማፍረስ ችለናል። በሎስ አንጀለስ ሁለተኛው ግድግዳ ፈርሷል። በሚኒሶታ እና ሚኒያፖሊስ ከተማ የነበረን ቆይታ የቀረውን ግድግዳ ማፍረስ ብቻ ሳይሆን ፍርስራሽ የመልቀሙን ስራ ጀምረናል። ይሁንና ቀጥሎ የሚጠበቅብን ስራ ከኢትዮጵያውያን የፈረሰው ግንብ የመጨረሻ ግንብ መሆን የለበትም። ፍርስራሹ በትክክል ካልጸዳ አቧራው አካባቢን ይበክላል፣ ያበላሻል። በመሆኑም በዚህ እና በዚህ ያለን ወገኖች ተሰብስበን ይህንን ፍርስራሽ ማጽዳትና ግንቡን እንዳልነበር አስበን ድልድዩን በጠንካራ መሰረት ማኖር ይጠበቅብናል። የድልድዩ የግንባታ ስራ ተጀምሯል። ዛሬ ብፁዕ ቅዱስ ወደ አገራቸው ሲመጡ የመጀመሪያውን ጡብ አስቀምጠዋል። ይህ ጡብ ወደ ኋላ እንዳይል እንዳይመለስ፣ በቀጣይነት በጋራ መገንባት የሁላችንም ኃላፊነት ይሆናል። ጠቅላይ ሚኒስትር አብይ አህመድ በሰሜን አሜሪካ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያን ላደረጉላቸው አቀባበል የተሰማቸውን ደስታ እንደዚሁም ደግሞ በጉዟቸው በመደመር ጉዞ በዚያ የሚኖሩ ዜጎቻቸው በሀገራቸው ኢንቨስት እንዲያደርጉ የቴክኖሎጂ ሽግግር እንዲኖር እንደዚሁም በምጣኔ ሀብትና በፖለቲካ ትስስር እንዲኖር መስራታቸውን አስታውሰው ለተደረገላቸው አቀባበል የተሰማቸውንም ደስታ ገልጸዋል። ኢትዮጵያውያን ፍቅር ተርበዋል ወይ የሚለው ጉዳይ ካላየ ነው በስተቀር በንግግር መግለጥ አይቻልም። ኢትዮጵያውያን ጊዜያቸውን፣ ገንዘባቸውን፣ እንባቸውን አፍስሰው ግንቡን ለማፍረስ የነበራቸውን ዝግጁነት አሳይተዋል። እጅግ አንጀት በሚበላ ሁኔታ በየሄንበት እንባቸውን እያፈሰሱ በታላቅ ፍቅር ኢትዮጵያ አይነታቸውን ለማረጋገጥና ግንቡን የማፍረስ ስራ የነሱም ተግባር መሆኑን በማያዳግም ሁኔታ ለኛ አሳይተውናል። ለዚህ በሰሜን አሜሪካ ያሉ ኢትዮጵያውያን ከካናዳም ጭምር በዋሽንግተን እና በሎስ አንጀለስ በተቀላቀሉን ወንድምና እህቶቻችን ላቅ ያለ ምስጋና ማቅረብ ፈልጋለሁ። እጅግ የኮራሁባችሁ የተደምኩባችሁ፣ እና ይበልጡኑ እንድጨነቅ ኃላፊነት እንዲሰማኝ ያደረጋችሁ መሆኑን ላረጋግጥላችሁ ፈልጋለሁ ስትሸኙን እንባችሁን ያፈሳችሁ እህትና ወንድሞቻችን ሁሌም በልባችን ያ ነገር እንዲኖርና የፍቅርን ጉልበት እንድናይ ስላደረጋችሁ በፍቅር በታማኝነት እናንተን ለማገልገል የነበረንን ፍላጎት በእጥፍ እንዲጨምር ያደረገ መሆኑን ላረጋግጥላችሁ ፈልጋለሁ። ጠቅላይ ሚኒስትሩ በሰሜን አሜሪካ ባደረጉት ጉብኝት ከህዝብና ከመንግስት መካከል ግንኙነትም ባለፈ የማህበረሰብ ተቋማት፣ እንደዚሁም ደግሞ የሃይማኖት ተቋማት ከዚህ ቀደም የነበረባቸውን ክፍፍል በማስቀረት በእርቅና ይቅር በመባባል በአብሮነት ወደ ሀገር ቤት እንዲገቡ ማድረጋቸውም ይታወሳል። በተለይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንደዚሁም በሙስሊሙ ማህበረሰብ መካከል የነበሩ የሐሳብ እና የአመራር ልዩነቶችንም ለማስታረቅ ጥረው እንደተሳካላቸው ነው የገለጹት። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላለፉት ዓመታት የነበረባትን ግድግዳ ሙሉ በሙሉ አፍርሳ አንድ መሆኗን በቃል ዛሬ ደግሞ በተግባር አረጋግጣለች። ይህ ደስታ የኢትዮጵያን ሁሉ ደስታ ስለሆነ ሙስሊሞች፣ የካቶሊክ እምነት ተከታዮች፣ ዋቄ ፈታዎች፣ የተለያየ የፕሮቴስታንት እምነት ተከታዮች እና የማታምኑም ሰዎች ካላችሁ የዚህ ቤተ ክርስቲያን አንድነት ለሁላችንም ደስታ፣ ለሁላችንም ክብር መሆኑን ላረጋግጥላቸው ፈልጋለሁ። ቀደም ሲል በተደጋጋሚ እንዳነሳሁት እኛ አንድ ስንሆን፣ እኛ ስንደመር፣ እኛ ስንተጋገዝ፣ ለሌላውም እንተርፋለን የሚል ሀሳብ አቅርቤ ነበር። በዚሁ መሰረት የኤርትራ ኦርቶዶክስ ቤተ ክርስቲያን ልክ እንደ ኢትዮጵያ ለሁለት ተከፍለው የቆዩ መሆናቸው ይታወሳል። እነሱን የመሸምገልና አንድ የማድረግ ኃላፊነት ይሰማናል። በእነሱም ወገን ፍቃደኝነት ስላለ በፈጠነ ጊዜ የኤርትራ ኦርቶዶክስ ቤተክርስቲያን ተደምረው አንድ እንዲሆኑ፣ በመካከላቸው ያለው ግድግዳ እንዲፈርስ እኛ ኢትዮጵያውያን ወንድሞቻቸው በኃላፊነት ስሜት የምንሰራ መሆኑን ላረጋግጥላችሁ እፈልጋለሁ። በንግግራቸው ወቅት የልዩነት ግንብ ፈርሷል ያሉት ጠቅላይ ሚኒስትሩ በተለይ በሰሜን አሜሪካ የሚገኙ የፖለቲካ ድርጅቶች አስቀድመው በትጥቅ ትግልም ሆነ መንግስቱን በመቃወምና በሀገር ውስጥ ደግሞ አሸባሪ ተብለው ተፈርጀው የነበሩ ድርጅቶች በአሁኑ ወቅት ወደ ሀገር ለመግባት መወሰናቸውን የተለያዩ የመገናኛ ብዙሀን መሪዎች፣ እንደዚሁም የማህበረሰቡ ለውጥ አቀንቃኞችም እንደዚሁ ወደ ሀገር ውስጥ ለመግባት መወሰናቸውን ጠቅላይ ሚኒስትሩ ይፋ አድርገዋል። በትና ትናንትና ሁለት በዘገባችን እንዳሰማናችሁ የአርበኞች ግንቦት ሰባት ከፍተኛ አመራር አባላት ወደ ኢትዮጵያ አንድ ወር በአንድ ወር ጊዜ ውስጥ እንደሚገቡና በሀገር ውስጥ የፖለቲካ እንደዚሁም የማህበራዊ ለውጥ አካል እንደሚሆኑ መግለጻቸው ይታወሳል። ይህንን አስመልክቶ ጠቅላይ ሚኒስትሩ በአዲስ አበባ እንደደረሱ እንዲህ ብለዋል። ከሁሉም ኃላፊዎች ጋር በነበረን ቆይታ ሀገራቸውን በሰላማዊ መንገድ የማገልገል ፍላጎት የነበራቸውና አሁን ደግሞ በተጠናከረ መንገድ አገራቸው ገብተው በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ ማገልገል፣ መስራት፣ መፎካከር እንደሚፈልጉ በሙሉ ልብ አረጋግጠውልናል። በቅርቡ እንደምንቀበላቸው ተስፋ አረጋለሁ። ከሚኒሶታ አካባቢም ለረዥም ጊዜ የኢትዮጵያ መንግስት በመቃወም የሚታወቀው ጀዋር መሐመድ አሁን በተፈጠረው ሁኔታ ወደ ሀገሩ ገብቶ ከህዝቡ ጋር መቀላቀል ስለሚፈልግ ከጥቂት ቀናት በኋላ እሱም ወደ ሀገሩ ይገባና ከወገኖቹ ጋር የሚቀላቀል ይሆናል። ታማኝ በየነም ከዋሽንግተን እንዲሁ በቅርብ ጊዜ ውስጥ ገብቶ ከህዝቡ ጋር ለመገናኘት ፍላጎት ያለው ህዝቡን የማገልገል ህዝቡን የማገዝ የመደገፍና ድልድይ ግንባታ ውስጥ በሙሉ ልብ ለመሳተፍ ያለውን ፈቃደኝነት አረጋግጧል። በዚያ የማንፈልገው የኛ ያልሆነ አንዳች ሰው የለም። ሁሉም የኛ ዜጋ የምንወዳቸው ስለሆኑ በዘር በሃይማኖት ሳንከፋፈል አቅፈን ልንቀበላቸው እና ኢትዮጵያ ወንድማማች መሆናችንን በተግባር ማሳየት ከሁላችን የሚጠበቅ መሆኑን ላረጋግጥላችሁ እፈልጋለሁ። ምናልባት የነበረን ቆይታ አድካሚ ቢሆንም በጣም ስኬታማ ቆይታ ነበረ። ከጠበቅነው በላይ አዳዲስ ኩነቶች በዚያ እንዲሆኑ እናም ሆኖም በአይን ማየት ችለናል። ለምሳሌ በሚኒሶታ በፍጹም ኦሮሞዎች ከአማራዎች ጋር በጋራ በዓል የሚያከብሩበት እንግዳ የሚቀበሉበት ታሪክ አልነበረም። በሄድንበት ወቅት ኦሮሞዎችና አማራዎች ተቀላቅለው ተቃቅፈው በጋራ እያለቀሱ ተቀብለውናል። ይህ ለእኛ ትልቅ ድል ነው። የሚገባን የሚሆንልንም ይሄው አንድነት ብቻ ነው። ምናልባት በሚኒሶታ ወይም በዋሽንግተን በብሔርና በሃይማኖት ሙሉ በሙሉ ጉዳዩ ያልተገለጠላችሁ ሰዎች ካላችሁ ላለፉት ሀያ ሰላሳ ዓመታት ተዘግቶ የቆየው ቤት ገና በሩ ሲከፈት ምን አይነት ሽታ ሊያወጣ እንደሚችል መገመት ይኖርብናል። በሩን ከፈት ነው እንጂ ሙሉ በሙሉ በውስጡ የነበረው የታጨቀው አየር ወጥቶ ባለማለቁ ቤቱ ጸድቶ እጣን አጭሰን አዲስ ጠረን አዲስ ኦክሲጅን እስከምናስገባ ድረስ አልፎ አልፎ የሚከረፋ የማያስፈልግ ሽታ ሊወጣ ይችላል። ይህ ማለት ግንባታውን ያስተጓጉላል ማለት ግን አይደለም። በዚሁ አጋጣሚ በሚኒሶታ ያላችሁ የአማራ ተወላጆች ላረጋግጥላችሁ የምፈልገው ከኦሮሞ ኮሚኒቲ ጋር በነበረኝ ቆይታ እጅግ የሚያሳዝን እንባያራጨ ጊዜን የነበረን የኦሮሞ ኮሚኒቲ የገለጹልኝ ሀሳብና ያየሁት ነገር እኔም ያልገባኝ ያልተረዳሁት፣ ብዙዎቹ ቁስል አላቸው። ብዙዎቹ አባታቸውን ያጡ፣ ወንድሞቻቸውን ያጡ፣ እህቶቻቸውን ያጡና በዚያም ስሜት በረጋ መንፈስ ለመነጋገር ውስጣቸውን ማሸነፍ ተስኗቸው በቁስል ብዛት የሚጮሁ የሚያለቅሱ፣ የሚያዝኑ ወንድሞች ናቸው። እነዚህ ወንድሞች ጠጋ ብለን ቁስላቸውን የማሻር ሐዘናቸውን የማስረሳት ኃላፊነት የሁሉም ኢትዮጵያ ይሆናል። በአማራ ኮሚኒቲ በነበረኝ ቆይታ ለመቀራረብ ለመገናኘት ያለው ፍላጎት የውስጥ ስሜትን ለመረዳት የውስጥ ቁስልን ለመረዳት የሚጠይቀውን ትግስት በእናንተም በኩል እንዲኖርና፣ ተቀራርባችሁ አንዱ የአንዱን ቁስል እያሻረ አንዱ የአንዱን በሽታ እያከመ ኢትዮጵያ አንድ ሆና በሰላም እንድትኖር እያንዳንዱ ዜጋ ኃላፊነቱን እንዲወጣ በታላቅ ትህትና መጠየቅ እፈልጋለሁ። ከሁሉ በላይ ሁለተኛው ጄኔሬሽን በአሜሪካ ያለው እዛ የተወለደው ወጣት ሀገሩን የሚወድ የእኛን መከፋፈል በቅጡ የማይረዳ በመካከላችን የሚፈጠር ጭቅጭቅ የሚያውከው የሚረብሸው ስለሆነ ለሚቀጥለው ትውልድ ፍቅርን፣ ሰላምን አንድነትን እንጂ ጥላቻን፣ መቃቃርን ላለማውረስ በኃላፊነት ስሜት እያንዳንዱ ቃላት እያንዳንዱ ከአንደበታችን የሚወጣ ሀሳብ የተገራ እንዲሆን የታሰበበት እንዲሆን እንዲሁ በአደራ ጭምር ላሳስብ እፈልጋለሁ። ኢትዮጵያ ከእንግዲህ በኋላ አንዱ ብሔር ሌላውን ብሔር የሚያጠቃ አንዱ ሃይማኖት ሌላውን ሃይማኖት የሚያጠቃ እንዳይሆንና ሁሉም በራሱ እምነትና ብሔር ተከብሮ በጋራ በአንዲት አገር ጥላ ስር በፍቅር መኖር እንድንችል እያንዳንዱ ዜጋ ስሜቱን ማሸነፍና ትልቅ አገር የመገንባት ኃላፊነት እንዲወጣ በታላቅ ትህትና መጠየቅ እፈልጋለሁ። እየተከታተላችሁ የምትገኙት ካቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በአማራ ክልል አዊ ብሔረሰብ አስተዳደር ጃዊ ወረዳ ፈንድቃ ከተማና ጣና በለስ የስኳር ልማት ፕሮጀክት ሰራተኞች እሁድ ዕለት ጥቃት ተፈጽሞ ሶስት ሰዎች ከተገደሉና ሌላ አንድ ሰው ላይ ከባድ ጉዳት እንደደረሰ የክልሉ መንግስትና ለደህንነታቸው የሰጉ ምስክሮች ተናገሩ። ህይወታችን አደጋ ላይ ስለሆነ የሚመለከተው አካል ከስፍራው ያስወጣን ሲሉ በስፍራው የሚገኙ የትግራይ ተወላጆች ተማጸኑ። በትላንትናው እለት የትግራይ ክልላዊ መንግስት ጥቃቱን በማውገዝ አጥፊዎች ህግ ፊት እንዲቀርቡ ለፌዴራል መንግስትና የክልሉ መንግስት ጥሪ ማቅረቡ ይታወሳል። የአማራ ክልል መንግስት ሁኔታውን የሚያጣራ ቡድን ልኮ ተጠርጣሪዎቹን በቁጥጥር ስር እንዲውሉ መደረጉን የአማራ ክልል መንግስት ቃል አቀባይ በፌስቡክ ገጻ ማቀርባቸው አስፍረዋል። የትግርኛ ባልደረባችን ገብረ ገብረ መድን አጠናቅሮታል። ትዝታ በላቸው ታቀርበዋለች። ግጭቱ የደረሰው እሁድ ዕለት እንደሆነ የሚናገሩ የጣና በለስ የስኳር ልማት ፕሮጀክት ሰራተኞች ለደህንነታቸው ከፍተኛ ስጋት ስላላቸው ስማቸውን መግለጽ አልፈለጉም። ችግሩ የቆየ ቢሆንም ከሳምንት አስቀድሞ የቀድሞውን የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ ሀውልት ማፍረሳቸውን የገለጸ አንድ ሰራተኛ ጥቃቱ ወደ እነሱ እንደማይዛመት ገምተው እንደነበር ያስረዳል የሰልፉ ዋና መፈክር ሀውልቱ ይፍረስ ያለንበትም ፕሮጀክትም ስም መለስ ጠቅላይ ሰፈር ስለሚባል ሀውልቱ እንዲፈርስና ስሙ እንዲቀየር በማለት ተቃውሞ ሀውልቱን አፈረሱት የትግራይ ተወላጆችም ይውጡልን የሚሉ ነበሩ። ግን ወደ እኛ ሳይደርሱ ሐውልቱን አፍርሰው ሄዱ። ይህ ሁኔታ ካለፈ በኋላ ሀገር ሰላም ነው ብለን ተቀምጠን ሳለ መነሻውን በማናቀው ምክንያት ከትላንት ወዲያ እሁድ ሐምሌ ሀያ ሁለት ከቀኑ ስድስት ሰዓት አካባቢ ብሔር እየለዩ እኛም ማጥቃት ጀመሩ ይላል የአይን ምስክሩ። ሰለስተ ሰው ብጣዕሚ ሶስት ሰዎችም በድንጋይ ቀጥቅጠው ገደሏቸው። አገዳደሉ እጅግ የሚዘገንን ነበር። እኔ በሕይወቴ እንደዚህ አይነት ሰቅጣጭ ግድያ አይቼ አላውቅም። በአሁኑ ሰዓት በከፍተኛ ስጋት እንደሚገኙ ገልጸው ከአካባቢው ለመውጣት ከፍተኛ ፍላጎት እንዳላቸው አስረድተዋል። ጥያቄ ስራሕ አሁን የእኛ ጥያቄ ሥራው ይቅርብን እንሂድ ነው የምንለው ምንም የምንፈልገው ነገር የለም። መንገዱ ተዘግቶብን ነው ያለ ነው። እኛ ወደ ትውልድ ክልላችን መሄድ ብቻ ነው የምንፈልገው። አሁንም የሚመለከተው አካል እንዲያውቅልን የምንፈልገው ከዚህ እንዲያስወጡን ነው። ከዛ በደረስንበት ሰርተን እንበላለን። የትግርኛ ክፍል ባልደረባችን ገብረ ገብረ መድን ያነጋገረው ሌላው የአይን ምስክር ደግሞ ችግር እንዳይደርስባቸው ከፍተኛ ስጋት አለን ይላል። ንሳቶም ነገር ተፈጥሮ ንሳቶም ሬሳቸውን የሚቀበሉ ቤተሰቦች አንድ ነገር ቢፈጥሩ እኛ ከዚህ መውጫ አይኖረንም። አሁን እኛ በአደገኛ አካባቢ ውስጥ ስላለን ህይወታችን አስጊ ሁኔታ ላይ ነው የሚገኘው። ስለዚህ የትግራይ ክልላዊ መንግስት እንደ ወገን ስለማያየን እኛ ወገን አልባ ሆነናል። ስለዚህ በእናንተ በኩል የምትተባበሩን ነገር ካለ ጥሩ ነበር። የፕሮጀክቱ ስራ አስኪያጅ መጥተው እንዲረጋጉ እንደነገሯቸውና ከመንግስት በኩል ግን መጥቶ ለማረጋጋት ይሁን ለማነጋገር የሞከረ እንደሌለ ተናግረዋል። ትላንት ሰኞ ድርጊቱን በማውገዝ መግለጫ ያወጣው የትግራይ ክልላዊ መንግስት የፌዴራል መንግስትና የአማራ ክልል መንግስት በድርጊቱ የተሳተፉ አካላት ወደ ህግ በማቅረብ አስተማሪ እርምጃ እንዲወሰድ ጥሪ አቅርበዋል። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ባሰፈሩት መረጃ የክልላቸው መንግስት ብሔርን መሰረት ያደረገ ጥቃትን እንደማይታገስና እጅጉን እንደሚያወግዝ በመግለጽ የደረሰውን ጉዳይ የሚያጣራ ቡድን ወደ አካባቢ መላኩን፣ ወደ ቦታው የተሰማራው ቡድን ተጠርጣሪዎች በቁጥጥር ስር እንዲውሉ አድርጓል ብሏል። በቁጥጥር ስር ስለዋሉ ተጠርጣሪዎችና ማንነት ብዛት የተገለጸ ነገር የለም። በኢትዮጵያ ብሔርና ሃይማኖት ላይ ያነጣጠሩ ጥቃቶች በቅርብ ዓመታት ተበራክተው በሚሊዮን የሚቆጠሩ ዜጎች በአማራ፣ ኦሮሚያ፣ ሶማሌ ክልል ደቡብና ሌሎች አካባቢዎች ተሰደዋል። በተለያዩ አካባቢዎች የሚኖሩ የትግራይ፣ የአማራ፣ ኦሮሞ፣ ሶማሌ፣ ሲዳማ፣ ወላይታ፣ ሌሎችም እንዲሁ ከማንነት ጋር በተያያዘ ጥቃት ደርሶባቸውና ለደህንነታቸው ሰግተው ተፈናቅለዋል። በግጭቶቹ በርካታ ሰዎች ሞተዋል፣ ቆስለዋል። የኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ ከአሁን በፊት ባደረጉት ንግግር ዘርና ሃይማኖትን መሰረት በማድረግ ስለሚደርሱ ጥቃቶች ቀጣዩን መናገራቸው አይዘነጋም። ዋናው ጉዳይ ወላይታ ላይም ባሌ ላይም ጭናክስል ላይም ሰዎች እዚህና እዚያ ይሞታሉ። ሰው መሞት መቆም አለበት። ኢትዮጵያ ውስጥ ወላይታም ይሁን ጉራጌም ይሁን ስልጤም ይሁን ሀረሪም ይሁን ሰው ሰው ነው። ሰው ደግሞ ክቡር ነው ብለን እንመን እያልን ስለሆነ በዚያ ማዕቀፍ ቢታይ ጥሩ ነው። በዚህ ጨርሻ ያለው ግን የመጨረሻ መልእክቴ እባካችሁን ልባችሁን አስፎ በደል አትቁጠሩ። አንድ ሺህ አንድ በደል ኢትዮጵያ ውስጥ አለ። እሱን ከቆጠር አንዱ ጠያቂ እንዳለው ሂሳብ ማዋረድ አይቻልም። የቱን ታወራዳለ? አንዱ አባቱ የለም፣ አንዱ እግሩ የለም፣ አንዱ ዓይኑ የለም። ዓይን በምንድም ይወራርደው አባት በምንድም ይወራርዳል። ገለ። እሱን ትተን ፋይል ዘግተን ወደፊት ለመሄድ ልባችን እናስፋ። ምክንያቱም ኦልሞስት ፎር ሴንቸሪ ኪሳራ ውስጥ ነበርንና በፍጥነት ቢያንስ በልቶ የሚያደር ህዝብ ለመፍጠር ወደዛ ብንሄድ ጥሩ ነው። የዓለም አቀፍ የሰብአዊ መብት ድርጅቶች የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ መስራት አለበት ሲሉ ዘገባዎች ማውጣታቸው ይታወሳል። ወደ መጨረሻው ዘገባችን እናልፋለን። አንጋፋው የመድረክ ሰው ፈቃዱ ተክለማርያም በትናንትና ዕለት አርፏል። አርቲስት ፈቃዱ ተክለማርያም ባደረበት የኩላሊት ህመም ባለፉት በርካታ ወራት በህክምና እና በኋላም በጸበል ሲረዳ ቆይቶ በትናንትና ዕለት በተወለደ በ62 ዓመቱ ከዚህ ዓለም በሞት ተለይቷል። መስታወት አራጋው የዚህን የመድረክ ሰው ሕይወትና አብረውት ከሰሩ ጋር ተነጋግራለች። በመድረክ በተጫወታቸው በርካታ ቲያትሮች፣ የሬዲዮና የቴሌቪዥን ድራማዎች፣ እንዲሁም የሲኒማ ትዕይንቶች ተዋናይነት ባሳየው ልዩ የትወና ብቃቱ ከፍተኛ አድናቆትና ተወዳጅነት ያተረፈው እውቁ ተዋናይ ፈቃዱ ተክለማርያም ህመሙ እስከጠናበት ቅርብ ጊዜ ድረስ ከመድረክ አልተለየም ነበር። ለእኔ ከቶ በ1967 ዓ ምት በአዲስ አበባ ቲያትርና ባህል አዳራሽ የትወና ሙያውን የጀመረው ፈቃዱ ተክለ ማርያም በ1968 ዓ ምት በሐምሌት ቲያትር ለመጀመሪያ ጊዜ በመሪ ተዋናይነት ከተጫወተበት ጊዜ የመድረክ አንስቶም በሌሎች በርካታ ቲያትሮች የመድረኩ ዋና ባለሙያን በመሆን ተጫውቷል ደራሲና ተዋናይ አለማየሁ ታደሰ በአንድ ወቅት ስለ ፈቃዱ ተክለማርያም እንዲህ ብሎን ነበር ብቻ እንግዲህ እኔ ገና ትምህርት ቤት እያለው በሬዲዮ ድራማ፣ በትረካዎቹ በጣም የምወደውና የማከብረው መቼም መቼም አገኘዋለሁ የሚል ሀሳብ እንኳን ያልነበረኝ ነበርኩና አብሬው ብዙ ሬዲዮ ድራማዎችን የመድረክ መለከት ላይ እና በጣም የሚገርም ነው። ከዚህ በዚህ ሁሉ የስራ ዘመኑ ያካበታቸውን ነገሮች ማካፈል የሚሆን አያረቅሽም፣ ምኑም ነገሩ አያረቅሽም። እና በቃ ልክ እንደ ጓደኛ እንደ ቅርብ ቤተሰብ የሚያቀርብ ነው። በጣም ዘና የሚያደርገኝ ሰው ነው ፍቄሁ። አብሬው ስሆን በጣም በጣም ደስ ይለኛል። በቃ ከሱ ጋር መስራት ማለት ብዙ ብዙ የህይወት ልምዶችን የምትካፈዩ በጣም ትሁት ለትልቁም ለትንሹም በቃ አክብሮት የሚሰጥና ለሁላችንም አርአያ የሚሆን ባለሙያ ነው ፍቄ። ፈቃዱ በልዩ አጨዋወቱ ታዋቂነትን ካተረፈባቸው ምርጥ ቲያትሮች መካከል ኦቴሎ፣ ቴድሮስ መቃብር ቆፋሪው፣ የሬሳ ሳጥን ሻጩ፣ አቦጌዳ ቀይሶ፣ ባለካባ ባለዳባ መልክ፣ ተወዛደር፣ ኤዲፐስ ንጉስ፣ ንጉስ አርማ፣ የሰርጉ ዋዜማ ና ሌሎችም ይገኙበታል። ማን ያዟል እንደሻው ደራሲና የቲያትርና ፊልም አዘጋጅ ነው። ስለ ፈቃዱ ስንጠይቀው የመድረክ ፈርጥ በማለት ነበር የገለጸው። ከፍቃዱ ጋር ሶስት ቲያትሮች ናቸው አብረን የሰራ ናቸው ሀምሌት፣ ንጉስ አርማህና ባለካባ እና ባለዳባ። ከዛም በፊት ግን ሲተውን አይቼዋለሁ የተለያዩ ትያትሮች ላይ እና በጣም ከማደንቃቸው ተዋኒያን አንዱ ነው። እንዲሁም በቅርብ የሆነ ኢንተርቪው ነበረኝና በጣም የምታደንቀው አንድ ሰው ብቻ ጥራ ሲሉ እሱም ነው የጠራሁት። እና ፍቃዱ በተለይ ንብረት ላይ በጣም የሚገርም የትወና ችሎታ ነው ያለው። አንዱ የሚገርም ነገር ለምሳሌ መድረክ ላይ ሰፊ ቲያትር ሲሆን ለምሳሌ እንደ ብሔራዊ ቲያትር ብዙ አክተሮችን ድምፃቸውን ይፈትናል። ፍቃዱ ግን የሚገርመው ፊት የተቀመጠ ሰው እና ኋላ የተቀመጠ ሰው የፍቃዱን ድምፅ በእኩል ነው የሚያዳምጠው እና አንዱ የሚገርመኝ ነገር እሱ ነው። በዛ ላይ በጣም ዲሲፕሊን የሆነ በጣም ስራውን የሚወድ ስራውን የሚያከብር አብረው ከሚሰሩት ሰዎች ጋር እየተረዳዳ የሚሰራ ወጣት ተዋንያን ጋር በተለይ ሲሰራ የሚያበረታታ የሚረዳ በጣም ትልቅ አክተር ነው። ፈቃዱ ተክለማርያም የሳንባ ህመምን ለመከላከልና ህሙማኑ እንዳይገለገሉ ህብረተሰቡን ለማስተማር እንዳይገለሉ ህብረተሰቡን ለማስተማር በሚደረገው ጥረት የበጎ ፈቃድ አምባሳደር ሆኖ ለበርካታ ዓመታት ያገለገለው የኢትዮጵያ ጤና ጥበቃ ሚኒስቴር በሀገር ውስጥ ለሚሰጠው ሕክምና ሙሉ ወጪውን ለመሸፈን ቃል መግባቱም ይታወቃል። ይሁንና የቅርብ ዘመድ ከሆነ ግለሰቡ ውጪ የኩላሊት ልገሳን በሚከለክለው በኢትዮጵያ በተደነገገው ሕግ ሳቢያ ወደ ህንድ ሀገር ማቅናቱና ተመልሶም ጸበል መከታተል መምረጡን ተዘግቧል። አርቲስት ፈቃዱ ከወዳጆቹና ከአድናቂዎቹ ከተሰበሰበው ገንዘብ ውስጥ ሁለት መቶ ሺህ ብር በተመሳሳይ ተተኪ ኩላሊት ለሚያስፈልጋት ታማሚ ወጣት መለገሱ ይታወቃል። ፈቃዱ ተክለ ማርያም ከባልደረባችን አዲሱ አበበ ጋር በአንድ ወቅት ካደረገው ረዘም ያለ ቃለመጠይቅ በጥቂቱ እናስደምጣቸው። ኤክሰርሳይዝ የማረግባቸው ግጥሞች አጠናለሁ ትልልቅ ግጥሞች ምትለማመደጎበኛ ግጥሞች ከሼክስፒር የጸጋዬ ገብረ ትርጉሞች ሐምሌት ከኦቴሎ ላይ እንደዚህ በቃል የማውቃቸው ነገሮች ነበሩ እና የሐምሌትን ቱቢ ኦርናት ቱቢ የሚለውን ይሄ መሆን ወይም አለመሆን የሚለውን ግጥም አልኩለት። በዛ ጊዜ በጣም ነው የተደነቀው። በጣም በጣም ደስ አለው። በቃ ስክሪፕቱን የመጀመሪያውን ስክሪፕት ሂሮ ሆኜ እንዲጫወት መሪ ተዋላይ ሆኜ እንዲጫወት መረጠኝ። ያኔ ከስልሳ ስምንት አመተ ምህረት እንግዲህ መድረክም ላይ በጣም እኔ ሌላ የሌላ ሰው እንደ ሌላ ሰው ልክ እንደ ወጋየሁ ለመሆን በጣም በምሞክርበት ጊዜ ሁሉ ተናግሮኛል። ሰዎች እንትኖች ፊት ያኔ ነው ያቃናኝ ራሴ የመለሰኝ። ለአርቲስት ፈቃዱ ተክለ ማርያም ቤተሰቦች የስራ ባልደረቦችና አድናቂዎች መጽናናትን እንመኛለን። እንግዲህ የምሽቱ ዝግጅታችን በዚሁ ተጠናቋል። በነገው የጋቢና ጉዞ እስክንገናኝ፣ ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና፣ እኔም መስታወት አድራጋው ነበርኩ። ያው ሞክቢል ያበሮ ዝግጅታችንን መርቶልናል። እናመሰግናለን። መልካም ምሽት። ነገ እንገናኝ።